ኢትዮጵያ ውስጥ 17 ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸው በምርመራ መረጋገጡን የጤና ጥበቃ ሚኒስቴር ዛሬ አስታወቀ። ለኮቪድ-19 የተጋለጠ ሰው ኢትዮጵያ ውስጥ መገኘቱ ለመጀመሪያ ጊዜ ይፋ ከተደረገበት ከዛሬ አንድ ወር ከ21 ቀን ወዲህ በአንድ ቀን ብቻ ይህን ያህል ቁጥር ያለው ሰው ለቫይረሱ መጋለጡ በምርመራ ሲረጋገጥ ይህ ያሁኑ እጅግ ከፍተኛው አሃዝ ነው። ለቫይረሱ መጋለጣቸው በዛሬው ዕለት በምርመራ ከተረጋገጡት 17 ሰዎች ውስጥ 13ቱ ከጅቡቲ ወደ ኢትዮጵያ ገብተው በአፋርና በሶማሌ ለይቶ ማቆያዎች ውስጥ የነበሩ ናቸው ተብለዋል። ለዝርዝሩ መስፍን አራጌ ኮቪድ-19 ኢትዮጵያ ውስጥ ይፋ ከሆነበት ከዛሬ 51 ቀናት ወዲህ በአንድ ቀን ውስጥ በርካታ ቁጥር ያላቸው ሰዎች በቫይረሱ መያዛቸው ሲረጋገጥ የዛሬው የመጀመሪያው ነው። የጤና ጥበቃ ሚኒስቴር ይፋ እንዳደረገው ከ1382 ናሙናዎች ውስጥ 17 ሰዎች ዛሬ በቫይረሱ መያዛቸው ተረጋግጧል። ከእነዚህ ውስጥ ደግሞ አብላጫውን ቁጥር የሚይዙት በአፋር አካባቢ የሚገኙ ናቸው። ሰባት በጅቡቲ አካባቢ በቫይረሱ የሚያዙ ሰዎች ቁጥር በአሳሳቢ ሁኔታ መጨመርና ከጅቡቲ በአስገዳጅ መንገድ በድንበር በኩል ወደ አገር ቤት የሚገቡ ዜጎች መበራከት ዛሬ ከተሰማው ዜና ጋር ሲታከል በብዙዎች ዘንድ አለመረጋጋትን ፈጥረዋል። በክልሉ ህብረተሰብ ጤና ኢንስቲትዩት የበሽታዎች ቅድመ ማስጠንቀቂያና ቅኝት ኤክስፐርት አብርሃም ሞታን ላፍታ በስልክ አናግሬያቸው ነበር። ሚያዚያ አስራ ሁለት ማቆያ ውስጥ ክትትል ስደረግላቸው የቆዩ ናቸው። ላቦራቶሪ ወደ አንድ መቶ ሰላሳ ስምንት ያክል ነው ናሙናው የተላከው እና ከነዚህ ውስጥ ነው እንግዲህ የተገኘው ከጅቡቲ ከመምጣታቸው ባሻገር በተለይ ከሌላው የህብረተሰብ ክፍል ጋር ግንኙነት ላለመኖራቸው ማረጋገጫ አለ ወይም? ማስትና ከሌላ ማህበረሰብ አካል ጋር የተገናኙበት ጉዳይ የለ። ምናልባት ያው እንግዲህ እዛ መግቢያ ላይ ጋር ድንበር ከደረሱ በኋላ ነው እና ድንበር አካባቢ ደግሞ ያው ሁለቱም ማህበረሰብ ያው አንድ ላይ የሚኖሩበት ሁኔታ አለ። ትንሽ ምናልባት እሱ ነገሮችን ውስብስብ ካላደረገ በስተቀር ወደ ለይቶ ማቆያ ከገቡ በኋላ ያው ዩኒቨርሲቲ ውስጥ ነው ጥበቃዎች አሉ እና እዚህ ከደረሱ በኋላ ያለ ሁኔታ ያው ብዙም አሳሳቢ አይደለም። ግን ያው ዞሮ ዞሮ ከመግቢያው አካባቢ ጀምሮ ባሉ እንቅስቃሴዎች ያው አንዳንድ ችግሮች ሊኖሩ ይችላሉ ምን አይነት ችግሮች ለምሳሌ ለምሳሌ እነዚህ እዚያ ድንበር አካባቢ ያው ሰዎች አሉ ያው ድንበር ጋ እነዚህ በእግርም በመኪናም በተለያየ መንገድ ነው የሚገቡት እና ያው እዛ ያኔ ከሰዎች ጋራ ሲገቡ ንክክል ሊኖራቸው ይችላል ስለዚህ እንዲህ አይነቶቹን ንክኪ ካለ በድንበር አካባቢ ላይ ምን አይነት የአሰሳ ስራ ለመስራት ዝግጁ ናቸው አሁን እዛ ጋር ያው እንግዲህ ቤት ለቤት የቅኝት ስራ ልንሰራ ነው ምናልባት ከእነዚህ ሰዎች ጋራ ጉኘት ያላቸው እነዚህም ለማጣራት እንግዲህ ቤት ለቤት አሁንም እየተሳ እየተሰራ ነው። እሱንም እንግዲህ የበለጠ ደግሞ አሁን አጠናክረን ለመቀጠል ያው እንግዲህ አስበናል። አሁንም ከድንበር ጋር ያለው ጉዳይ እልባት ካልተገኘለት አሳሳቢ ነው የሚሉ የህብረተሰብ ክፍሎች አሉና እርስዎ እንደ ባለሙያ ምን አይነት አቋም አለዎት በዚህ ጉዳይ ላይ? በሀገር አቀፍ ደረጃ እንግዲህ የተቀመጡ ዜጎች ናቸው ለመግባት ሲመጡ አትግቡ ይዘው ሁኑ ለማለት የሚቻል አይመስለኝም። ሆኖም ግን በተቻለ መጠን ያው እንግዲህ ወደ ለይቶ ማቆያ ከመግባታቸው በፊት ወይ ደግሞ ወደ ድንበራችን ከመድረሳቸው በፊት ባሉ ቦታዎች ላይ ሌሎች ማህበረሰብ አካላት ጋራ ብዙ ከን ጉብኝት ባያደርጉ የተሻለ ነው የሚል እምነት አለ። ድንበሩም ላይ መንግስት ምን አቋም መውሰድ አለበት ነው የሚሉት እርስዎ። ድንበሩ ላይ መንግስት እንግዲህ ስትል እየተደረገ ነው ያሉ፣ እሱን ደግሞ በጣም ማጠናከር ያስፈልጋል። ኮሮና ቫይረስ ኢትዮጵያ ውስጥ ከገባ ጀምሮ አስራ ሰባት ሰው ነው በአንድ ቀን ውስጥ የተገኘው። ከዚያ ውስጥ ደግሞ አብላጫን ቁጥር የሚይዘው ከአፋር አካባቢ የመጣው ናሙና ነው። እንዲህ አይነት ብዛት ያለው ቁጥር ሊገኝ የቻለበት ምክንያት እንደው ምን እንደሆነ ሊታወቅ ይችላል? እንግዲህ እንደሚታወቁት የተለያዩ አምስት መግቢያ በሮች አሉ። ቀጥታ ጅቡቲ የሚያስገቡት ይሄ እንግዲህ ከአንድ ወረዳ ጋር ኤሊዳር ከሚባል ወረዳ ጋር ያለው መግቢያ በሮች ናቸው። ብዙ ሰው በቀን ይገባል። ጅቡቲ በጣም ብዙ ከአንድ ሺህ በላይ የሆነ ተጠቂዎች ሪፖርት የተደረጉበት ቦታ ነው። ያ ማለት እንግዲህ አሁንም ዜጎች በወደ ውጭ ይወጣሉ። እንዳይወጡ ለማድረግ ጥረት ተደርጓል። ግን ድንበሩ ከመዘጋት በፊት ብዙ የወጡ ስለነበሩ እስካሁን እየተመለሱ ነው ያሉት እና በሚመለሱበት ጊዜ እንግዲህ በተለያየ ምክንያት አሁን ግማሾቹ ወደ ባህር አካባቢ ወደ ላይ ጊዜያዊ ስራ ሲሰሩ የቆዩ ከዚህም ሄዶ ደግሞ በተለያየ መንገድ እዛ አርፎ ከነሱ ጋር ግኝት ያላቸው ናቸው። እና እነዚህ ነገሮች ደግሞ ወደዚህ በሚመጡበት ጊዜ እኛ ጋር ያለው ሁኔታ ጫና እንዲበዛ አድርጓል። ስለዚህ ቁጥሩ ጨምረው ከዚህ የተነሳ ነው ማለት እንችላለን። በክልሉ በቫይረሱ መያዛቸው ከተረጋገጠ ውስጥ ከአስራ አራት አመት ታዳጊ እስከ ስልሳ አምስት አመት ጎልማሳ ይገኙበታል። ዛሬ ይፋ የሆነው ቁጥር ሲታከል በክልሉ በቫይረሱ የተያያዙ ሰዎች አስር ይደርሳል። ድንጋጤ አለ። በተወሰነ መልክ የተለያዩ ምንጩ ያልታወቀ ወሬዎችም ያው እንግዲህ ማህበረሰብ ዘንድ በብዛት ተረጭቶ ና ያለው ና ከመንግስት የሚሰጡ አቅጣጫዎች ና ከጤና ባለሙያ የሚሰጡ አቅጣጫዎችን በትክክል መከታተል ይኖሩባቸዋል። ቫይረሱ እንዳለባቸው የተረጋገጠው ግለሰቦች ሕክምናቸውን በሎጊያ ሆስፒታል እንደሚከታተሉ ታውቋል። የጤና ጥበቃ የዕለት መረጃ እንደሚያስረዳው ኢትዮጵያ ውስጥ በኮሮና ቫይረስ የተያዙ ሰዎች አንድ መቶ ስልሳ ሁለት ደርሰዋል። የትናንቱን ሁለት ሰዎች ጨምሮ ያገገሙት ቁጥር ደግሞ ወደ ዘጠና ሦስት ከፍ ብሏል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደስ